Radio የዘጸአት ኢትዮጵያውያን ወንጌላውያን ቤተ ክርስቲያን የሽማግሌዎች ሰብሳቢ አለነ አለማየሁ በቅድሚያ ለ2012 የኢትዮጵያውያን አዲስ አመት በዓል እንኳን በሰላም አደረሶ እንላለን። በዚህ አጋጣሚ የአዲስ አመትን በዓል ምክንያት በማድረግ እዚህ አውስትራሊያ ለሚገኙ የእምነቱ ተከታዮች የእንኳን አደረሳችሁ መልእክቶን ያስተላለፉ ዘንድ እንጋብዛለን። እንኳን በሰላም አብሮ አደረሰን። እግዚአብሔር ይመስገን እንኳን ከሁለት ሺህ አስራ አንድ ወደ ሁለት ሺህ አስራ ሁለት የኢትዮጵያን አዲስ አመት በሰላም አደረሳችሁ እያልኩ የአዲስ አመት ምስራችን ማብሰር እፈልጋለሁ። አገራችንን ኢትዮጵያን እግዚአብሔር ይባርክ። አዲሱን አመት የሰላም የብልጽግናና የፍቅር የሀገራችንን መልካም ነገር የምንሰማበትና የሀገራችንን እድገት የምናይበት አመት እንዲሆንልን በዘጻአት ቤተ ክርስቲያንና በራሴ ስመመኝ ያለው መልካም ምሽት ይሆንላቸው። የዘጻአት ኢትዮጵያውያን ወንጌላውያን ቤተ ክርስቲያን የሽማግሌዎች ሰብሳቢ አለነ አለማየሁ መልካም በዓል ይሁንሎት እንላለን። እናንተም መልካም በዓል ይሁን እያለን እንመኛለን። መልካም ምሽት። Tell us what you think. Like us on Facebook or follow us on Twitter.